Agarinha Report. ኢትዮጵያ ከሶስት ሀገራት ፍርደኞችን ለማስተላለፍና አሳልፎ ለመስጠት የሚያስችሉ ስምምነቶችን ለማጽደቅ ለፓርላማ መራች። የሚኒስትሮች ምክር ቤት ከቻይና፣ ብራዚል እና ደቡብ አፍሪካ ጋር ፍርደኞችን ለማስተላለፍና አሳልፎ ለመስጠት የሚያስችሉ ስምምነቶችን ወደ ሕዝብ ተወካዮች ምክር ቤት መርቷል። የሚኒስትሮች ምክር ቤት ባለፈው ሳምንት ባካሄደው አምሳኛ መደበኛ ስብሰባ በስድስት አጀንዳዎች ላይ ሲወያይ አንዱ አጀንዳ ከሕዝባዊ ቻይና ሪፐብሊክ መንግስት ጋር በወንጀል ጉዳዮች የጋራ የህግ ትብብር ለማድረግ የተደረገ ስምምነት ላይ ተወያይቷል። ከህዝባዊ ቻይና ሪፐብሊክ መንግስት እና ከብራዚል ፌዴራላዊ ሪፐብሊክ መንግስት ጋር ፍርደኞችን ለማስተላለፍ የተደረጉ ስምምነቶችም ላይ ነው የመከረውም። ከደቡብ አፍሪካ ሪፐብሊክ መንግስት ጋር ደግሞ በአሳልፎ መስጠት የተደረሰው ስምምነት ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱም ስምምነቶች ቢጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ ትብብር የህግ ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ ረቂቃዎ ተወዳጆቹ ለህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከነዚህ በተጨማሪም በአምስት አጀንዳዎች ላይ ተወያይቶ ወሰኛለሁ ብሏል። ምክር ቤቱም እነርሱም፣ በዲጂታል ኢትዮጵያ 230 ስትራቴጂ ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች፣ የአካባቢ ጥበቃ ባለስልጣንና የኢትዮጵያ ብሔራዊ ቲያትር ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ሁለት ረቂቅ ደንቦች የኤሌክትሮኒክ ፊርማ ረቂቅ ደንብ የኢሚግሬሽን የሚኒስትሮች ምክር ቤት ደንብ ቁጥር 111 ህዝባር 1997 ለማሻሻል በቀረበ ደንብ ላይም ተወያይቶ ውሳኔ ማሳለፉ ተገልጿል። የተዘረዘሩት ደንቦች ነጋሪት ጋዜጣ ላይ ታትመው ከወጡበት ጊዜ ጀምሮ ተግባራዊ እንዲደረጉ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ባወጣው መግለጫ አመልክቷል። ሉሲ በኖረችበት ዘመን እንደኖረ የተገመተ የ3.4 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል በኢትዮጵያ ተገኘም። የኢትዮጵያ ቅርስ ባለሥልጣን እንዳስታወቀው ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በተላከው መግለጫም ቅሪተ አካሉ የተገኘው በአፋር ክልል ወረንሰሚሌ ተብሎ በሚጠራው አካባቢ ነው ተብሏል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪታ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው አክለው ተናግረዋል። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪታ አካል በሰው ዘር የለውጥ ሂደት ወይም ኢቮሉሽን ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ክስተት ነው ብለዋል። የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር ረዳ ፕሮፌሰር አበባው አያሌው በበኩላቸው መሰል ምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪታ አካል በህዳር ወር 967 ዓ ም በአፋር ክልል ሀዳር በተባለ ቦታ መገኘቱም ይታወሳል። ከአምስት ነጥብ ስድስት ቢሊዮን ብር በላይ በሆነ የማዳበሪያ ግዢ ወጪ በከባድ የሙስና ወንጀል ምርመራ የተጣራባቸው አስራ አንድ ተጠርጣሪዎች ክስ ተመስርቶባቸዋል ላለ የኢትዮጵያ የፌዴራል ፖሊስ ክስ የተመሰረተባቸው አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋዎ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ፣ ተከሳሽ አቶ ወልደ አብደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብአት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ ተከሳሽ አቶ ተንሳኤ ሜጫ ወልደ ሥላሴ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል ተከሳሽ ወይዘሪት መንበር ኃይለ ማርያም ነጋሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል ተከሳሽ አቶ ሚሊዮን ገረመው ሼቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ሐፊ ተከሳሽ አቶ ሰለሞን ገብረ መላክ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባልና የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ፣ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ ግብርና ሚኒስቴር የግብአት አቅርቦት መሪ ስራ አስፈጻሚ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ፣ ተከሳሽ አቶ ዘላለም ዳኘ ሮሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብአት ግዢና ትራንዚት ክፍል ስራ አስኪያጅ ከሳሽ ካፒቴን ወንደ ሰን ካሳ ሰፋ የኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ ምክትል ስራ አስፈጻሚ፣ ተከሳሽ አቶ ጸጋይ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር እና ተከሳሽ አቶ አለባቸው ሞልቶት ዳኘ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽሕፈት ቤት ኃላፊ የነበረ ናቸው ተብሏል። እነዚህ በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ ጠቅም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች የግዥ መመሪያዎችን ውሎችንና ድንጋጌዎችን በመጣስ ወንጀል ተጠርጥረው ነው ምርመራ እየተደረገባቸው የሚገኘው። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 240000 አሜሪካን ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100000 አሜሪካን ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39 ሚሊዮን 922,800 የአሜሪካን ዶላር ጨምሮ በድምሩ 40 ሚሊዮን 29860 የአሜሪካን ዶላር ወይም በኢትዮጵያ ብር 568 ሚሊዮን በመመዝበር በሕዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገባ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶባቸዋል ተብሏል። በሌላ የወንጀል ዜና ከመቶ ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸውን በቁጥጥር ስር መዋላቸውን የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አስታወቀም። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያም ጥናትና ክትትል ሲከውን መቆየቱን አመልክቷል። ተጠርጣሪዎቹ ፈቃድ ያላቸውና ከሚመለከተው የመንግስት አካላት ጋር በገቡት ውል መሰረት ባለመስራት ሰዓት በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው፣ ምንም አይነት ፈቃድ ሳይኖራቸው በስፖርት ውርርድ አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካይነት በህገ ወጥ ድርጊት ተሰማርተው ተገኝተዋል ብሏል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንደዚሁም በህብረተሰቡ ትብብር ነው 24 ተጠርጣሪዎች በቁጥጥር ስር እየዋሉት የተባለው በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸው መልቀቃቸውና አድራሻቸውን መሰወራቸው መረጋገጡንም በመግለጫው ተመልክቷል። የቤቲንግ ስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የነበረበትን አንድ መቶ ቢሊየን ብር በላ ወይም ከ640 ሚሊዮን ዶላር በላይ ገንዘብ መሰወራቸው ተደርሶበታልም ሲል ነው መግለጫው ያመለከተው። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው ነው ተደርሶበታል ተብሎ በቁጥጥር ስር የዋሉትም የአውሮፓ ህብረት ፓርላማ ኢትዮጵያን ጨምሮ በሌሎች ሀገራት ላይ ተግባራዊ ሊያደርግ የነበረውን ከደን ጭፍጨፋ ነፃ ምርት ደንብ በአንድ ዓመት እንዲዘገይ ወሰነም። ህብረቱ ወደ አውሮፓ የሚገቡ ቡናና መሰል የግብርና ምርቶች የአውሮፓ ህብረት የደን ጭፍጨፋ ነፃ ደንብ መስፈርቶችን እንዲያሟሉ የሚያስገድደው ደንብ ትግበራ እስከ መጪው የአውሮፓውያኑ 2026 ድረስ እንዳይተገበር የህብረቱ ፓርላማ ወስኗል። የአውሮፓ ህብረት ፓርላማ ይህንን ከደን ጭፍጨፋ ነፃ ምርት ደንብ ተግባራዊ እንዳይደረ እንዲደረግና ለአንድ ዓመት እንዲዘገይ የወሰነው አንዳንድ አንቀጾች ማሻሻያ እንዲደረግባቸው መወሰኑን ተከትሎ መሆኑን በመጥቀስ አጃንስ ፍራንስ ፕሬስ ዘግቧል። ኢትዮጵያ የአውሮፓ ህብረት ሊተገብረው ያለውን የደን ጭፍጨፋ ነፃ ምርት ደንብ መስፈርቶችን ለማሟላት የተለያዩ እንቅስቃሴዎች እያደረገች የምትገኝ መሆኗ የተገለጸ ሲሆን፣ የገደቡ የጊዜ መራዘም ኢትዮጵያን ጨምሮ ሌሎች ሀገራትን ተጠቃሚ ሊያደርግ እንደሚችል ተጠቁሟል። አዲስ አበባ ዩኒቨርሲቲ 75ኛ የምስረት ዓመቱን በሚያከብርበት ወቅት የቀድሞ ተማሪዎቹ እንዲገኙለት ጥሪ አቀረበም። ዩኒቨርሲቲው 75ኛ ዓመት የአልማዝ ኢዮቤልዩ ልዩ በዓሉን በተያዘው ህዳርና ታህሳስ ወር በልዩ ልዩ ፕሮግራሞች እንደሚያከብር መግለጹ ይታወቃል። የበዓሉ አካል የሆኑ የተለያዩ የባለድርሻ አካላት ውይይቶች የተደረጉ ሲሆን ህዳር ሃያ የዩኒቨርሲቲው የተለያዩ ካምፓሶች የእግር ኳስ ውድድር ተጀምሯል። የአዲስ አበባ ዩኒቨርሲቲ የ75 ዓመታት ጉዞ የተሰነደበት መጽሐፍን በቅ ሲያቀርቡ ይመረቃል ተብሏል። የተቋሙን አጠቃላይ ጉዞና የወደፊት ርዕይ የሚያስቃኝ ዘጋቢ ፊልም እየተዘጋጀ መሆኑ የተገለጸ ሲሆን የፓናል ውይይቶች፣ ሴሚናሮች፣ የእግር ጉዞና ሌሎች በርካታ ሁነቶች ይካሄዳሉ ተብሏል። ዩኒቨርሲቲው ከታህሳስ 18 እስከ 24 ደግሞ የቀድሞ ተማሪዎች ሳምንት ወይም አልሙናይ ዊክ በመላው ዓለም የሚኖሩት የቀድሞ ዩኒቨርሲቲ ተማሪዎች በሚገኙበት በደማቅ ስነ ስርዓት እንደሚከበር አስታውቋል። ለዚህም የቀድሞ ተማሪዎች ወይም አልሙናይ ያሉበት መጥተው በዩኒቨርስቲው እንዲታደሙ ጥሪ አቅርቧል። ከዚሁ ከአዲስ አበባ ዩኒቨርሲቲ ዜና ሳንወጣ አንጋፋው የስነ ጥበብ ባለሙያ የሙሉ ፕሮፌሰርነት ማዕረግ ተሰጠም። የአዲስ አበባ ዩኒቨርሲቲ ለታዋቂው የስነ ጥበብ ባለሙያ ሰዓሊና ቀራጺ በቀለ መኮንን በስነ ጥበብ ዘርፍ የመጀመሪያውን የሙሉ ፕሮፌሰርነት ማዕረግ መስጠቱን ገልጿል። ፕሮፌሰር በቀለ መኮንን በቀራጺነት ሰዓሊነትና በገጣሚነት የሚታወቅ አንጋፋ ከያኔ ነው። በዚህም ከኢትዮጵያ ባሻገር አፍሪካን ባዓለም አቀፍ መድረኮች ላይ መወከል የቻለ የጥበብ ሰው መሆኑን በርካቶች መስክረውለታል። ከያኒው በሥነ ጥበብ ዘርፍ በኢትዮጵያ የመጀመሪያው ሙሉ ፕሮፌሰር የሆነ ተመራማሪ ሆኗል። ሱዳን ለኢትዮጵያ ያልከፈለችው ከዘጠና ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳ አለባት ተባለም። ከዘጠና ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳ ያለባትና በእርስ በርስ ጦርነት የምትታመሰው ሱዳን በአንድ ዓመት ከስድስት ወር ዕዳዋን ለመክፈል ብትስማማም አሁን ላይ ክፍያዋን ማቋረጧን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ወደ ጦርነት ከመግባቷ በፊት ከኢትዮጵያ ጋር የኃይል ሽያጭ ስምምነት የተዋዋለችው ሱዳን ከሁለት ዓመት በላይ ባስቆጠረው ጦርነት ዕዳዋን መክፈል እንዳልቻለችና የኃይል ፍጆታዋ ከ120 ሜጋዋት ወደ 20 ሜጋዋት ዝቅ ማለቱ ተጠቁሟል። ሱዳን በ2017 አጋማሽ ያለባትን ዕዳ ለመክፈል ከኢትዮጵያ ኤሌክትሪክ ኃይል ጋር የመክፈያ ቀን ድርድር አድርጋ በአንድ ዓመት ከስድስት ወር እንደምታጠናቅቅ የጊዜ ገደብ ብታስቀምጥም አንድ ሚሊዮን ዶላር ብቻ ከፍላ ሂደቱ መቋረጡን የመስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን አስታውቀዋል። ኢትዮጵያ የኤሌክትሪክ ኃይል በሽያጭ ከምታቀርብላቸው ጎረቤት ሀገራት መካከል ሱዳን ቀዳሚዋ ስትሆን እዳዋን መክፈል ባትችልም ጅቡቲ፣ ኬንያና በሙከራ ደረጃ ኃይል እየገዛች ያለችው ታንዛኒያ ግን እዳቸውን በወቅቱ እየከፈሉ የኃይል ሽያጫቸውም እየተከናወነ ነው ብለዋል የኮሚኒኬሽን ዳይሬክተሩም። በመጨረሻም መንታ ልጆቹን ከሰባት ዓመታቸው ጀምሮ ሲደፍር የነበረው አባት የ21 ዓመት እስር ተፈረደበት። በአሰላ ከተማ አስተዳደር ብርቁቱ ቀበሌ ውስጥ የ12 ዓመት መንታ ልጆቹ ላይ በ2013፣ በ2015 እና በ2017 ዓ.ም የመድፈር ጥቃት የፈጸመው አባት የእስራት ውሳኔ እንደተላለፈበት የአርሲ ዞን አቃቢ ሕግና ኮሚኒኬሽን አገልግሎት ኃላፊ የሆኑት አቶ ደረጀ ወርቁ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ተገኝተዋል። ተከሳሹ አቡን አፎ ቢፍቱ የተባለ ግለሰብ የ12 ዓመት መንታ ልጆቹን እናታቸው በሌለችበት እየጠበቀ የመድፈር ጥቃት በመፈጸሙ በስራት እንዲቀጣ ተወስኖበታል። ተከሳሹ አባት እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በዕድሜ አነስተኛና ራሳቸውን መከላከል በማይችሉት የ12 ዓመት መንታ ልጆቹ ላይ ወላጅናት በሌለችበት የወላጅነት ኃላፊነቱን ወደ ጎን በመተው የመድፈር ጥቃት መ ከመፈጸሙ በሕክምና ማስረጃ ሙሉ በሙሉ በመረጋገጡ ነው። ምርመራው ተጣርቶ ክስ የተመሰረተበትና የ21 ዓመት ጽኑ እስራት ፍርድ የተፈረደበት ሀገርኛ ሪፖርት